በመጀመሪያም ዋና ዋና ዜና የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ከገዢው ፓርቲ ሊቀመንበርነታቸው ተባረሩ። የዛኑ ፒኤፍ ማዕከላዊ ኮሚቴ ዛሬ ባካሄደው ስብሰባ ሙጋቤን ሽሮ ኤመርሰን መንጋገዋን ሊቀመንበር አድርጎ መርጧል። የሮበርት ሙጋቤ ባለቤት ወይዘሮ ግሬስ ሙጋቤም ከፓርቲው ተባረዋል። ፕሮፌሰር ገቢሳ ኢጄታ ጥገኛ አረምን መቋቋም የሚችሉ ዝርያዎችን ለማዳቀል ለሚሰሩት ምርምር አምስት ሚሊዮን ዶላር አሸነፉ። ፕሮፌሰር ገቢሳ ለአራት ዓመታት የሚዘልቀውን የገንዘብ ድጋፍ ያገኙት ከቢልና ሚሊንዳ ጌትስ ግብረሰናይ ድርጅት ነው። በናይሮቢ ከተማ የአራት ሰዎች አስከሬን ወድቆ ከተገኘ በኋላ በተቃዋሚዎችና በፖሊስ መካከል ዛሬም ግጭት ተቀሰቀሰ። የሶስት ወንዶችና የአንዲት ሴት አስከሬን የተገኘው ማታሬ ከተባለው ጭርንቁስ የናይሮቢ መንደር ነው። በዓለም አቀፉ ማህበረሰብ እውቅና የተሰጠው የሊቢያ መንግስት በአገሪቱ አለ የተባለውን የባሪያ ንግድ እንደሚመረምር አስታወቀ። ውሳኔው የተደመጠው ስደተኞች ለጨረታ ቀርበው የሚያሳይ ቪዲዮ ለእይታ ከበቃ በኋላ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርባ ሺህ አፍሪቃውያን ተገን ጠያቂዎችን ለመመለስ ዓለም አቀፍ ስምምነት ላይ መድረሳቸውን ተናገሩ። በህንድ ኒው ደልሂ ከተማ በተደረገ የግማሽ ማራቶን ውድድር ኢትዮጵያውያኑ አልማዝ አያናና ብርሃኑ ለገሰ አሸነፉ። ዜናው በዝርዝር የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ከገዢው ፓርቲ ሊቀመንበርነታቸው ተባረሩ። የዛኑ ፒኤፍ ማዕከላዊ ኮሚቴ ዛሬ ባካሄደው ስብሰባ ሙጋቤን ሽሮ ኤመርሰን ምንጋገዋን ሊቀመንበር አድርጎ መርጧል። የሮበርት ሙጋቤ ባለቤት ወይዘሮ ግሬስ ሙጋቤም ከፓርቲው ተባረዋል። ማዕከላዊ ኮሚቴው ሮበርት ሙጋቤ እስከ ነገ እኩለ ቀን ድረስ በገዛ ፈቃዳቸው ስልጣን እንዲለቁ ማሳሰቢያ ሰጥቷል። ዚምባብዌን ለ37 ዓመታት የመሩት ሙጋቤ የተባለውን ካላደረጉ በህጋ ሰብአዊ መንገድ ከስልጣናቸው የማውረድ ሂደት እንደሚጀመር ማዕከላዊ ኮሚቴው አክሎ ገልጧል። የጀርመን ዜና አገልግሎት እንደዘገበው በቅርቡ ከምክትልነት ስልጣናቸው የተባረሩት ኤመርሰን ምንጋግዋ የፕሬዝዳንትነት መንበረ ስልጣኑን ከሙጋቤ ለመረከብ እጩ ሊሆኑ ይገባል ተብሏል ብሏል። የሮበርት ሙጋቤ ባለቤት ግሬስ ሙጋቤ በበኩላቸው ጥላቻና መከፋፈልን ይሰብካሉ፣ የማይገባቸውንም ስልጣን ተመኝተዋል የሚል ክስ ቀርቦባቸዋል። ቀዳማዊት እመቤቲቱ ከዛኑ ፒኤፍ የሴቶች ክንፍ ኃላፊነታቸውም ተሽረዋል። ዛሬ የተላለፈው ውሳኔ በሚቀጥለው ወር በሚካሄደው የፓርቲው ልዩ ጉባኤ ይጸድቃል ተብሎ ይጠበቃል። ከጉባኤው በፊት የዚምባብዌ አርበኞች መሪ ክሪስ ሙትስቫንግዋ ሙጋቤ ከመርፈዱ በፊት ዚምባብዌን ለቀው እንዲወጡ አሳስበው ነበር። አሻፍረኝ ካሉ ግን በሙጋቤ ላይ ህዝብ እንደሚያነሳሱባቸው ተናግረዋል። ኢትዮጵያዊ ፕሮፌሰር ገቢሳ ኢጄታ ጥገኛ አረምን መቋቋም የሚችሉ ዝርያዎችን ለማዳቀል ለሚሰሩት ምርምር አምስት ሚሊዮን ዶላር አሸነፉ። ፕሮፌሰር ገቢሳ ለአራት ዓመታት የሚዘልቀውን የገንዘብ ድጋፍ ያገኙት ከቢልና ሜሊንዳ ጌትስ የግብረሰናይ ድርጅት ነው። ፕሮፌሰር ገቢሳና የምርምር ባልደረቦቻቸው ማሽላን የሚያጠጋ ጥገኛ አረም ዘረመል ላይ ያለውን እውቀት ለማሳደግ በመስራት ላይ ይገኛሉ። ተመራማሪው ከአራት ዓመታት በኋላ በድሃ አገሮች የሚ የሚገኙ የስራ ፈጣሪዎች አረምን መቋቋም የሚችሉ ዝርያዎችን በስፋት ለማምረት ይችላሉ የሚል ተስፋም አላቸው። በኢትዮጵያ ተወልደ ያደጉት ፕሮፌሰር ገቢሳ ኢጄታ በአሜሪካኑ የፑርድ ዩኒቨርሲቲ ስመጥር ተመራማሪ ለመሆን በቅተዋል። ከዚህ ቀደም ድርቅና ከማሽላ የምግብ ንጥረ ይዘትን ለይቶ የሚሻማ አረምን የሚቋቋም ዝርያ ለማዳቀል በቅተዋል። ከስምንት ዓመታት በፊት የዓለም የምግብ ሽልማትን ያሸነፉ ሲሆን ከሰሐራ በታች በሚገኙ የአፍሪቃ አገራት በመቶ ሚሊዮኖች የሚቆጠሩ ሰዎችን ለመመገብ ላደረጉት እገዛ ከበሬታ የተቸራቸው ተመራማሪ ናቸው። በናይሮቢ ከተማ የአራት ሰዎች አስከሬን ወድቆ ከተገኘ በኋላ በተቃዋሚዎችና በፖሊስ መካከል ዛሬም ግጭት ተቀሰቀሰ። የሦስት ወንዶችና የአንዲት ሴት አስከሬን የተገኘው ማታሬ ከተባለው ጭርንቁስ የናይሮቢ መንደር ነው። ሰዎቹ እንዴት እንደሞቱ የታወቀ ነገር ባይኖርም በመንደሩ ውጥረን ነግሷል። ከማታሬ አቅራቢያ በሚገኝ ሌላ ተመሳሳይ መንደር ራይላ ኦዲንጋን ለመደገፍ በወጡ ተቃዋሚዎች ላይ ፖሊስ በተኮሰው ጥይት ሦስት ሰዎች ተገለው ነበር። አንድ ከፍተኛ የፖሊስ የፖሊስ ባለሥልጣን የሰዎቹን አሟሟን ለማጣራት ምርመራ መጀመሩን አስታውቀዋል። የተቆጡ የአካባቢው ነዋሪዎች ሁለት የህዝብ ማጓጓዣዎችና አንድ ተሽከርካሪ በእሳት ማጋየታቸውን ባለሥልጣኑ አክለው ገልጠዋል። ፖሊስ ለተቃውሞ አደባባይ የወጡ ሰዎችን ለመበተን አስለቃሽ ጭስ መተኮሱን ሬውተርስ ዘግቧል። ተቃውሞ የተቀሰቀሰው የኬንያ ከፍተኛ ፍርድ ቤት ፕሬዚዳንት እሁሩ ኬንያታ ቃለ መሃል ላይ ይፈጽሙ አልያም ድጋሚ ምርጫ ይካሄድ በሚለው ላይ ከመወሰኑ አንድ ቀን በፊት ነው። ይህ ዶይቸ ቬለ ነው። በዓለም አቀፉ ማህበረሰብ እውቅና የተሰጠው የሊቢያ መንግስት በአገሪቱ አለ የተባለውን የባሪያ ንግድ እንደሚመረምር አስታወቀ። ውሳኔው የተደመጠው ስደተኞች ለጨረታ ቀርበው የሚያሳይ ቪዲዮ ለእይታ ከበቃ በኋላ ነው። የአሜሪካው ሲኤንኤን የቴሌቪዥን ጣቢያ ባለፈው ሳምንት ይፋ ያደረገው ቪዲዮ ጥቁር አፍሪቃውያን ለጨረታ ቀርበው በ400 ዶላር ለሰሜን አፍሪቃውያን ገዢዎች ሲሸጡ አሳይቷል። ምክትል ጠቅላይ ሚኒስትር አህመድ ሜቲግ የሽግግር መንግስታቸው ጉዳዩን እንደሚመረምር በመግለጫ አስታውቀዋል። ውንጀላው እውን ከሆነ በግብይት ሂደቱ የተሳተፉ ሁሉ ይቀጣሉ ብለዋል። አፍሪቃውያኑ ስደተኞች በሊቢያ ጨረታ ቀርበው የሚያሳየው ቪዲዮ በማህበራዊ ድረገጾች በስፋት ከተሰራጨ በኋላ በአፍሪቃ አውሮፓና በቀረው የዓለም ክፍል ቁጣ ቀስቅሶ ነበር። የፈረንሳይ ፖሊስ እንዳለው ወደ አንድ ሺህ ገደማ ሰዎች በፓሪስ አደባባይ በሊቢያ አለ የተባለውን የባሪያ ንግድ በመቃወም ሰልፍ አካሂደዋል። የአፍሪቃ ኅብረት ሊቀመንበር የጊኒው ፕሬዚዳንት አልፋ ኮንዴ ጉዳዩ እንዲመረመር ጥሪ አቅርበው ነበር። የሴኔጋል መንግሥት አፍሪካውያን ስደተኞች በሊቢያ ምድር ለሽያጭ መቅረባቸው እንዳስቆጣው ገልጧል የጊኒ ሴኔጋል ማሊ ኒጀር ናይጄሪያና ጋምቢያ ዜጎች በሊቢያ በኩል የሰሃራ በርሃና የሜዲትራኒያን ባህርን በማቋረጥ ወደ አውሮጳ ለመሻገር ይሞክራሉ ስደተኞች በወሮበሎች ህገወጥ የሰዎች አዘዋዋሪዎችና የሊቢያ የጸጥታ ኃይሎች እጅ ጭምር አስከፊ የሰብአዊ መብት ጥሰት እንደሚፈጸምባቸው የፈረንሳይ ዜና አገልግሎት ዘግቧል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርባ ሺህ አፍሪቃውያን ተገን ጠያቂዎችን ለመመለስ ዓለም አቀፍ ስምምነት ላይ መረሳቸውን ተናገሩ። ተገን ፈላጊዎቹ የሚመለሱት ያለ ፍቃዳቸው መሆኑን ጠቅላይ ሚኒስትሩ ተናግረዋል። በጎርጎሮሳዊው አቆጣጠር በሁለት ሺህ ዓ ም የመጀመሪያ ዓመታት ኤርትራውያንና ሱዳናውያን በግብፅ በኩል የሳይናይ በረሃን በማቋረጥ ወደ እስራኤል ገብተዋል። በእስራኤላውያን ዘንድ ሰርጎ ገቦች የሚል ስም የተሰጣቸው ስደተኞች ግን ተቀባይነት አላገኙም። ሚኒስትር ቤንያሚን ኔታንያሁ አርባ ሺህ ሰርጎ ገቦች ያለ ፍቃዳቸው ለማስወገድ ይረዳናል ስላሉት ዓለም አቀፍ ስምምነት ዝርዝር ነገር ባይናገሩም እጅጉን ጠቃሚ ነው ብለዋል። ሐሬትስ የተባለው የእስራኤል ዕለታዊ ጋዜጣ ባለፈው ወር ኔታንያሁ ተገን ጠያቄዎችን ወደ ሩዋንዳ ለመላክ ስምምነት ደርሰዋል ሲል ዘግቦ ነበር። የእስራኤል የሰብአዊ መብት ተሟጋቾች ጥምረት ግን አገሪቱ ተገን ጠያቄዎችን የመጠበቅ ዓለም አቀፍ ግዴታዋን ወደ ጎን እንድትገፋ ያግዛታል ሲሉ ተችተዋል። በመጨረሻም ስፖርት በህንድ ኒውደልሂ ከተማ በተደረገ የግማሽ ማራቶን ውድድር ኢትዮጵያውያኑ አልማዝ አያናና ብርሃኑ ለገሰ አሸነፉ። በሴቶች ጎራ በርቀቱ ለመጀመሪያ ጊዜ የተሳተፈችው አልማዝ ውድድሩን አንድ ሰዓት ከ7 ደቂቃ ከ11 ሰከንድ በሆነ ጊዜ በመጨረስ ቀዳሚ ሆናለች። አባበል የሻነህና ነፃነት ጉደታ ሁለተኛና ሶስተኛ ወጥተዋል። በወንዶች ምድብ በተካሄደው ተመሳሳይ የግማሽ ማራቶን ውድድር ኢትዮጵያውያኑ የበላይ ሆነዋል። ብርሃኑ ለገሰ በ59 ደቂቃ 46 ሰከንድ ውድድሩን በመጨረስ አሸናፊ ሆኗል። ሌሎቹ ኢትዮጵያውያን አንድ አምላክ በልሁና አሰፋ ነገዎ ሁለተኛና አራተኛ ደረጃን ይዘው አጠናቀዋል። ሶስተኛ የወጣው አሜሪካዊው ሊዮናርድ ኮሪር ነበር። 35 ሺህ ሰዎች የተካፈሉበት ውድድር አየሩ እጅግ በተበከለው ከተማ መካሄዱ ለጤና ጠንቅ ነው ሲሉ የሕክምና ባለሙያዎች አስጠንቅቀው ነበር። የውድድሩ አዘጋጆች የሯጮችን ደህንነት ለማስጠበቅ ማረጋገጫ በማቅረባቸው ነበር የደልሂ ከተማ ፍርድ ቤት እንዲ ካሄድ ፈቃድ የሰጠው የህንድ የሕክምና ባለሙያዎች ማህበር እጅግ በተበከለ አየር ውስጥ የሚደረግ ሩጫ አስም፣ የልብ ድካምና የጉሮሮ ሕመም ሊፈጥር ስለሚችል እንዲራዘም ጠይቀው ነበር። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ከገዢው ፓርቲ ሊቀመንበርነታቸው ተባረሩ። የዛኑ ፒኤፍ ማዕከላዊ ኮሚቴ ዛሬ ባካሄደው ስብሰባ ሙጋቤን ሽሮ ኤመርሰን ምናንጋግዋን ሊቀመንበር አድርጎ መርጧል። የሮበርት ሙጋቤ ባለቤት ወይዘሮ ግሬስ ሙጋቤም ከፓርቲው ተባረዋል። ፕሮፌሰር ገቢሳ እጀታ ጥገኛ አረምን መቋቋም የሚችሉ ዝርያዎችን ለማዳቀል ለሚሰሩት ምርምር አምስት ሚሊዮን ዶላር አሸነፉ። ፕሮፌሰር ገቢሳ ለአራት ዓመታት የሚዘልቀውን የገንዘብ ድጋፍ ያገኙት ከቢልና ሜሊንዳ ጌትስ የግብረ ሰናይ ድርጅት ነው። በናይሮቢ ከተማ የአራት ሰዎች አስከሬን ወድቆ ከተገኘ በኋላ በተቃዋሚዎችና በፖሊስ መካከል ዛሬም ግጭት ተቀሰቀሰ። የሶስት ወንዶችና የአንዲት ሴት አስከሬን የተገኘው ማታሬ ከተባለው ጭርንቁስ የናይሮቢ መንደር ነው። በዓለም አቀፉ ማህበረሰብ እውቅና የተሰጠው የሊቢያ መንግሥት በአገሪቱ አለ የተባለውን የባሪያ ንግድ እንደሚመረምር አስታወቀ። ውሳኔው የተደመጠው ስደተኞች ለጨረታ ቀርበው የሚያሳይ ቪዲዮ ለእይታ ከበቃ በኋላ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርባ ሺህ አፍሪቃውያን ተገን ጠያቄዎችን ለመመለስ ዓለም አቀፍ ስምምነት ላይ መድረሳቸውን ተናገሩ። በህንድ ኒውደልሂ ከተማ በተደረገ የግማሽ ማራቶን ውድድር ኢትዮጵያውያኑ አልማዝ አያናና ብርሃኑ ለገሳ አሸነፉ። ዜናው በዚሁ አበቃ። ጠና ይስጥልኝ።